ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሲካሄድ ይህ ለሁለተኛ ጊዜው ነው። ከአስተባባሪዎች መካከል አንዱ የሆኑት አቶ ጌታውን ካሳሁን እንደሚሉት ኢትዮጵያ የአሁኑ ጉዞ ግልጽ ያልሆነና ችግሮች የተሞሉበት በመሆኑ አማራጭ ሀሳቦች ይስተናገዱ ዘንድ መድረኩን መፍጠር አስፈልገዋል። ባለፈው አንድ ዓመት ከፍተኛ የለውጥ ተስፋ ነበረ። ይህ ከፍተኛ የለውጥ ተስፋ በይቅርታ በመደመር እንደ ኢትዮጵያዊ ሁላችንም ወደፊት እንሄዳለን የሚል ነገር ነበር። ግን አሁን ካለፉት ስድስት ወራት ወዲህ የመጡት ነገሮች ግን ወደፊት ሳይሆን ወደ ኋላ ታሪክ እየቆሰቆሱ በውሸት ትርክት ዲሞክራሲና በመደመር አንድ ላይ ሳይሆን የመተካካት አይነት የሚመስል ነገር አለ። ስለዚህ ወዴት እየሄድ እንደሆነ ግልጽ አደለም። ተስፋ ነበረን ባለፈው አንድ ዓመት አሁንም ቢሆን ያህ ተስፋ ሙሉ በሙሉ አልጨለመም፣ ግን ግልጽ አደለም። ስለዚህ አሁን አገር ቤት ያሉ ሚዲያዎች አገር ቤት ያሉ ውይይቶች በሙሉ ማሞገስ መንግስትን የዛ አይነት ነገር ስለሆኑ ይሄኛው በትክክል መሬት ላይ ያሉ ነገሮች ምንድን ናቸው ያለ ፍራቻ ያለ አድርባይነት ሁኔታዎችን እነ መፍትሄ አቅጣጫቸው የምንወያይበት መድረክ ነው። በሁለተኛው ዙር የኢትዮጵያ ወዴት የውይይት መድረክ ላይ ሶስት ምሁራን ዳሰሳና ጥናቶቻቸውን አቅርበዋል። ዶክተር አብርሃም አለሙ ኦሮምኛን የፌዴራልና የአዲስ አበባ የስራ ቋንቋ የማድረግ እድሎችና ችግሮችን በተመለከተ ካቀረቡት ረዘም ያለ ማብራሪያ መካከል የተወሰነውን እንቀንጭብ። ዱሮ በኢትዮጵያ ፊደል ኦሮምኛን ማንበብ ይችሉ የነበሩ ሰዎች የላቲኑ ሲመጣ ግራ ተጋብተው ከትምህርት ቤት እንደምታውቁት የኢትዮጵያውያን ስድስት ስምንት ላይ የሚያቆሙት ከማንበብና ማንበብና መጻፍ መቻል ወደ አለመቻል የተዘዋወሩ ብዙ ናቸው። ኦሮምኛን የሥራ ቋንቋ ማድረግ ሌሎቹንም ጨምሮ ማድረግ የኦሮሞን ሕዝብ ሌሎችንም የኢትዮጵያ ማህበረሰቦች የኢትዮጵያዊነት ስሜት የባለቤትነት ስሜት የአለኝታነት ስሜት እንዲሰማቸው ያደርጋል። ስለዚህ ሁሉም እንደገና በአዲስ ኢትዮጵያዊነትን ለመቀበል አንደኛው ነቀላሉ እርምጃ ሁሉም ነገር ኢትዮጵያዊ ማድረግ። ከዛ ውጪ የኦሮሞ ልጆችም ማንኛውም ቋንቋም ሆነ ትምህርት የትምህርት አይነቶች ሲማሩ በአንድ አይነት ፊደል መማራቸው ትምህርቱ ያግዛቸዋል፣ ይደጋገፋል። ዶክተር ተስፋዬ ደመላሽ የኢትዮጵያ ውጥረትና መውጫው ስልታዊ ያስተሳሰብና የንቅናቄ አቅጣጫዎች በሚል ምልከታቸውን ያጋሩ ሌላኛው ምሁር ናቸው። ያላቋረጠ የተራማጅነት ማጅነት አለም ተስኖ አለ ማለት ወይም ፖለቲካ ትክክለኛነት ሊባል ይችላል፣ አላውቅም። እዚህ ሀገር እንደሚባለው እና ይሄ ብሔረሰቦች፣ ህዝቦች የሚለው የስታሊናዊ ቋንቋ አውቁትም ይሁን ሳያውቁ የሰረጣቸው ብዙ ምሁራን አሉ። ኢትዮጵያ እነዚህ ሰዎች አገር ወዳድ ናቸው። አንዳንዶች ይሄ ቋንቋ ፀረ ኢትዮጵያ ነው ይሄ ሀገር ፀረ አንድነት ነው ስንንላቸው ይሄን ያህል አዳምጥ ምክንያቱም ልምድ ደውና ላገር ግን የተንዛዛ ሊሆን ይችላል ግን አለ ያተስ ነው ብዬ አስባለሁ ይሄ ለምሳሌ እኩልነት የብሔሮች እኩልነት የሚለው እና ይህን ፈሩን ለቆ እርግጥ ኢትዮጵያ ሆኗል በመድረኩ ላይ የብሔር ጭቆና በኢትዮጵያ ታሪክ ውስጥ ነበረ ወይ በሚል ርዕስ መከራከሪያቸውን ያሰሙት የታሪክ ተመራማሪው ፕሮፌሰር ሀይሌ ላሬቦ ነበሩ። እሳቸው በበኩላቸው የባህር ማዶ ጸሀፍትና ፖለቲከኞች የኢትዮጵያን አንድነት ለማላላትና የአንድ ብሔር ጭቆና ኢትዮጵያ ውስጥ የነበረ ለማስመሰል ጥረት ማድረጋቸውን ያሳዩልኛል ያሏቸውን አብነቶች ሲጠቅሱ ተሰምተዋል። ኢትዮጵያ እድገትና ልማት አሁን ባለችበት ቅጽበት ከቀጠለ እንዲሁም

ሁሉም ዓለም ቋንቋ ተተረጎመ፣ በፌንስ ተነተባለ። እንግሊዞችም ፈረንሳዮችም ኢጣሊያንን ሄድና ውጋ አሉት። በዚህ ምክንያት ጣሊያን ወጋ፣ ኢትዮጵያ ተያዘች። ግን ችግሩ ምን ሆነ? ከዚህ በተጨማሪ በመድረኩ ላይ የዶክተር አብይ አህመድ አስተዳደር ኢትዮጵያ ውስጥ ባለፉት ጥቂት ጊዜያት ውስጥ የተፈጠሩ የሰብአዊ መብት ጥሰቶችን መከላከል እንደተሳነው ለማሳየት ያለመ በምስል የታጀበ ማብራሪያ በአቶ ማስተዋል ጌትነት በኩል ቀርቧል። ወደ መድረኩ አስተባባሪዎች ዳግም እንመለስ። የመድረኩ ግብ የአንድ ወገን የተጋነነ ሀሳብን ሚዛን ለመጠበቅ እንደሆነ ከጠቀሱልኝ ሌላኛው አስተባባሪ አቶ ኃይለ ገብርኤል አያሌው ጋር በነበረኝ ቆይታ አሁን የተጀመረው መድረክም በራሱ አንጻር ወደ አንድ ሐሳብ ወገን ያጋደሉ መልከታዎች መናኸሪያ ከመሆን አልፎ ከተስተናገዱት ሐሳቦች በተለዩ የቆሙ ሙግቶችን ለማካተት ሙከራ ተደርጎ እንደው ጠይቂያቸው ነበር። ያ ቢሆን በጣም ጥሩ ነበር። ከመንግስት ወገን ያው የፖለቲካ ባህላችን አላደቀም። መንግስት ለሚቀርብበት ትችት መልስ የመስጠት ባህል በኢትዮጵያ ውስጥ የለውም እና ያ ቢሆን እየተማማርን፣ ይሄም የውይይት መርሃ ግብር እንዲሁ ዝም ብሎ ሰዎች ሳይሆን በመስኩ ልምድና ችሎታ እውቀት ያላቸው ሰዎች ጽሁፍ የሚያቀርቡበት ሀሳብና ውይይት የሚካሄድበት ስለሆነ ለመንግስት ትልቅ ግብአት ይሆን ነበር። ነገር ግን የፖለቲካ ባህላችን ውስጥ ተቃውሞን የማስተናገድ አማራጭ ሀሳብን የማዳመጥ፣ ከውዳሴ ቃላት ውጭ ሌላውን የመቀበል ባህል የለም። በተለይ በዶክተር አቢ ትልቅ ነበረን። በሂደት ግን የታየው ውዳሴዎችን የመቀበል ተቃውሞዎችን ደግሞ አልፈው ተርፈው በሀይል እስከ ማፈል የደረሱበት ደረጃ አለና፣ ምናልባት እንዲሁ መደበኛ ጥያቄዎችን አቅርባችሁ ይሁን እዚህ ላለው ኤምባሲ፣ እዚህ ደግሞ መንግስትን እንደግፋለን ለሚሉ ወገኖች ይሄ ጥያቄ ቀርቦ እንቢ ያሉበት አጋጣሚ አለ። በመሰረቱ ያንን አላደረግንም፣ መንግስትን ለመጠየቅ አልሞከርንም ነው በኤምባሲው ውስጥ ከዚህ በፊት በሌላ እንደ ቪዥን ኢትዮጵያ ካሉት ጋራ አብረን ሆነን ውይይት እንደሚደረግ አምባሳደሩ ባሉበት ፕሮግራሞች ነበሩ። በአጋጣሚ አልተሳኩም። ነገር ግን በአጠቃላይ ባለው ሁኔታ ስናየው ያንን እዚህ ያሉት ተወካዮችም የተጽዕኖ አቅማቸው ያን ያህል አይደለም። እንደው ከነሱ ሳይቀር ማንኛውንም ሀሳብ ያለውን ሰው ሀሳቡን ሰምቶ የሀሳቡን በሀሳብ መመከቱ የበለጠ ውጤታማ የማያደርግም ሙሉ በርን ከመዝጋት ብዙ አመት ሀምሳ አመት ስልሳ አመት የቆየ የተዛባና የዜሮ ድምር ፖለቲካ አለ። ምንም አይነት ማስረጃ ምንም አይነት ክርክር የማይለውጠው ደግሞ እነዚህ አይነት ሙከራዎች አሉ። ነገር ግን እዚህ ላይ ጊዜ ማጥፋት ነው ነው የሀገሩን ህልውና፣ የሀገሩን ታሪክ፣ የሀገሩን ክብር አሳልፎ ለሌሎች ሲሰጥ የሚፈልግ ኃይል ጋራ ጊዜ ማጥፋቱ ጥቅም ይኖረዋል ብለን አናስብም። ከዛ በተረፈ ግን በሀሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው። በመድረኩ በቀረቡ ሀሳቦች አሊያም አስተባባሪዎች ለጣቢያችን ባጋሯቸው ምልከታዎች ላይ ተጨማሪ የድጋፍም ሆነ የተቃውሞ ሀሳቦቻችን ይሰሙልን የሚሉ ወገኖችን ለማስተናገድ ጣቢያችን ክፍት ነው። ለዛሬው ግን ሐሳቦቻቸውን ያጋሩንን ሁሉ እናመሰግናለን። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ